Bambino ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ። በሉ ታክሲው ሞልቷል። ሄኖክ ሰማ ጊዜር ነው ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። በመስተንግዶና በአሽከርካሪነት ከመስታወት አረጋው ጋር አብረናችሁ እንቆያለን። ሰላም እንደምናመሻችሁ። ቄሊንጦ ማረሚያ ቤትን በማቃጠል አንድ መቶ ሃያ አንድ ተጨማሪ እስረኞች ተከሰሱ። ቄሊንጦ ማረሚያ ቤት ውስጥ ያው 23 ሰዎች ናቸው የሞቱትን ሰዎች ያው አገዳደሉን ሁኔታ አንዳንዱን እሳት ውስጥ ለመጨመር አንዳንዱን በፌሮ መቀጥቀጥ የሁለቱ ታሳሪ ተከሳሾች ጠበቃ የተናገሩት ነው። ዝርዝሩን ይዘናል። በአዲግራት ዩኒቨርሲቲ ባለፈው ሳምንት የተከሰተውን የተማሪዎች ተቃውሞ በተመለከተም ዘገባ ይዘናል። ተማሪዎቹ ትንሽ ብዛት ነበራቸው የሆነ በውሃ ችግር ምክንያት ጥያቄ አንስተው ነበር እና ጥያቄ ወዳልተፈለገ ነገር ነው ያመራው። ከትግራይ ክልል ሳንወጣ አንድ ልብ የሚሰብር የሰቆቃና የፈውስ ታሪክ ይዘናል። ለበርካታ ዓመታት በአባቷ የደረሰባት የአስገድዶ መደፈር ታሪክ በመጽሐፍ ያሳተመች ወጣትን ይዘናል። ዳናይት የአስር አመት ህጻን እያለች በወላጅ አባቷን የተደፈረችው፣ ለዛውም ለአንድ አመት ከስድስት ወር ያህል። በዛ ምክንያትም ኤች አይ ፖዝቲቭ ሆናለች። ከዛም በኋላ ያሳለፈች ህይወት በጣም ከባድ ነው። ዳናይት አሁን እንዴት ናት? ደህና ነኝ። በእርግጥ ብዙ ነገር ያመኛል፣ እንደ ድሮ አይደለም፣ እየደከምኩ ነው። ቢሆኑ ግን ተመስገን ደህና ነኝ። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪኦኤ አድማጮች አጠርላሉ የምሽቱ ዜናዎች። ጽዮን ግርማ ነኝ። ቅሊንጦ ማረሚያ ቤትን በማቃጠል አንድ መቶ ሀያ አንድ ተጨማሪ እስረኞች ተከሰሱ። ተከሳሾቹ በፌዴራል ከፍተኛ ፍርድ ቤት ሶስተኛ ወንጀል ችሎት ክሳቸው እየተነበበላቸው ይገኛል። በዛሬ ሁለትም ቀኑ ሙሉ ክስ የመስማት ሂደት ተከናውሏል። አድማጮች የዚህን ዜና ዝርዝር ከዜናው በኋላ በሚኖረን ጊዜ ይዘን እንመለሳለን። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ስደተኞች ወደ አሜሪካ እንዳይገቡ በጣሉት እገዳ ላይ የቀረበባቸውን ክስና ነቀፋ መከላከላቸውን ቀጥለዋል። የፕሬዚዳንቱ ውሳኔ ስራ ላይ እንዳይውን ለማገድ ዴሞክራቶች የበኩላቸውን ዝግጅት እያደረጉ መሆናቸው ታውቋል። የፕሬዚዳንቱ እገዳ የተጣለው በአብዛኛው ሙስሊም ማህበረሰብ ከሚበዙባቸው ከሰባት ሀገሮች በሚመጡ ስደተኞች ላይ ሲሆን እነዚህም ሶሪያ፣ ኢራቅ፣ ኢራን፣ ሊቢያ፣ ሶማሊያ እና ሱዳን፣ የመን ናቸው። ከነዚህ ከእነዚህ ሀገሮች በሚመጡ ስደተኞች ላይ ለዘጠና ቀን የሚቆኝ እገዳ የተጣለው ባለፈው አርብ መሆኑ ይታወሳል። እገዳው ከመጠነኛ ችግር በስተቀር የተሳካ እንደሆነ የአገር ደህንነት ሚኒስትሩ ጆን ኬሊ ለፕሬዚዳንት ትራምፕ እንደገለጹላቸው ተሰምቷል። ይሁንና እዚህ ዩናይትድ ስቴትስ ውስጥ በሁሉም ማለት ይቻላል የአውሮፕላን ጣቢያዎች እገዳውን የሚቃወሙ ሰላማዊ ሰልፎች ካለፈው ቅዳሜ ጀምሮ እየተካሄደ ሲሆን በበርካታ የአውሮፓ ሀገሮችም ቀጥሏል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ዋናውን የጠቅላይ ፍርድ ቤት ዳኛ ነገ ማክሰኞ ማታ ይፋ እንደሚያደርጉ አስታወቁ። ለአርባ አመት ችሎት ውስጥ የቆዩት ወግ አጥባቂው ዳኛ አንቶኒ ስካሊያ ባለፈው አመት ከሞቱ ወዲህ በዘጠኝ አባላት ይመራ የነበረው ፍርድ ቤት ባልተሟሉ ዳኞች መቆየቱ ይታወቃል። የቀድሞ ፕሬዚዳንት ባራክ ኦባማ ወደ መጨረሻው የስልጣን ዘመናቸው ዳኛ ሜሪክ ጋርልድን ለቦታው የመረጡ ሲሆን ሪፐብሊካኖች ግን የለም ቀጣዩ ፕሬዚዳንት እስኪመጡ ሹመቱ ይቆይ ብለው ሳያጸድቁላቸው ቀርተዋል። በመጨረሻም ደቡባዊ አፍጋኒስታን ውስጥ የደረሰ ከባድ ፍንዳታ የክፍለ ሀገሪቱን ማዕከል ማውደሙ ተገለጸ። ይህ የተቀነባበረ ጥቃት ያካሄዱት ታሊባን ሽምቅ ተዋጊዎች መሆናቸው ታውቋል። አድማጮች ለሰአቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። ከአሜሪካ ድምፅ ሬዲዮ የጋቢና ጉዞችን ይቀጥላል። ሄኖክ ሰማግዘርና እኔም መስታወት አራጋው አብረን ካድማስ እንሻገር እንላችኋለን። ጋቢና የዩናይትድ ስቴትስ የሀገር ውስጥ ደህንነት ዋና ዳይሬክተር ጆን ኬሊ በ ህጋዊ መንገድ ወደ ሀገሪቱ የሚገቡ ስደተኞችን መቀበል የዩናይትድ ስቴትስ ፍላጎት እንደሆነና በፕሬዚዳንት ዶናልድ ትራምፕ ከተፈረመው አዲሱ ህግ ጋርም ተቃርኖ እንደማይኖረው እሳቸውም እንደዛ እንደሚያስቡ ተናግረዋል። በትላንትናው ዕለት ኬሊ የሰጡት መግለጫ ስደተኞችና ፍልሰተኞችን በተመለከተ የወጣው አዲሱ ህግ ላይ የተፈጠረውን ግራ መጋባት ለመቅረፍ የሞከረ ነበር። በመላው ሀገሪቱ በርካታ ሰዎች የተቃውሞ ሰልፍን ሲያካሂዱ ነበር። ፕሬዚዳንት ትራምፕም ስላጸደቁት አዲስ ህግ ሲገልጹ ክልከላው የተቀመጠው የእስልምና ሃይማኖት ተከታይ ሀገሮች ጋር ቅራኔን ለመፍጠር ሳይሆን የዩናይትድ ስቴትስን ከሽብር ጥቃት ለመጠበቅ እንደሆነ ተናግረዋል። አሜሪካ ለስደተኞች ከለላን በመስጠቷ የምትኮራ ሀገር ናት። ስደተኛ ማስተናገዱንም እንቀጥላለን። ነገር ግን ይህን ስናደርግ ድንበሮቻችንና ዜጎቻችንን ከአደጋ መከላከልን ቅድሚያ በመስጠት ነው ብለዋል። ፕሬዚዳንት ዶናልድ ትራምፕ የቀድሞ ፕሬዚዳንት ባራክ ኦባማ ሰባት ሀገሮችን ማለትም ኢራን፣ ኢራቅ፣ ሊቢያ፣ ሶማሊያ፣ ሱዳን፣ ሲሪያና የመንን ዋነኛ የሽብር መፍለቂያ ሀገሮች እንደሆኑ በግልጽ አስቀምጠው እንደነበር ፕሬዚዳንት ትራምፕ ገልጸዋል። ከአርባ በላይ የሚሆኑት የሙስሊም ሀገሮች ባጸደቁት ህግ ተጎጂ እንዳልሆኑ ፕሬዚዳንት ትራምፕ ጨምረውም ተናግረዋል። በሃይማኖት ላይ የተደረገ እገዳ በማለት በርካታ የመገናኛ ብዙሀን አዲሱን ህግ አሳስተው ተርጉመዋል ብለዋል። እንደ ፕሬዚዳንቱ ገለጻ ባሳለፍነው ሳምንት አርብ እለት የተፈረመው ይህ ህግ ለዘጠና ቀናት በስራ ላይ ይውላል። ህጉ በርካቶችንም ግራንድ አጋባ ነው። በስደተኞች መጠለያ ጠባ የሚገኙትን የመኖሪያ ፈቃድ ያላቸውን የዓለም አቀፍ ተማሪዎችና ሰራተኞች ወደ ዩናይትድ ስቴትስ ለመግባት በሚያደርጉት ጉዞ በየአውሮፕላን ጣቢያው በከባድ ምርመራ ላይ ናቸው። በትላንትና ዕለት ሁለት የሪፐብሊካን የምክር ቤት አባላት አዲሱን ሕግ በተመለከተ ተቃውሟቸውን አሰምተዋል። የፕሬዝዳንት ትራምፕ ትዕዛዝ ጥንቃቄ የጎደለውና በሚገባ ተጠንቶበት የተቀመጠ ሕግ አይደለም። ይህ ደግሞ ወደ ዩናይትድ ስቴትስ ለመግባት በጉዞ ላይ ያሉ የውጭ ሰዎችንና የኢሚግሬሽን ሰዎችን ግራ እያጋባና በርካታ የአውሮፕላን ጣቢያዎችን እያጨናነቀ ይገኛል። ይህ ህግ ሲወጣ የሀገሪቱን የውጭ ጉዳይ ሚኒስትር፣ የመከላከያ ሚኒስትር፣ የፍትህ ሚኒስትርና የሀገር ውስጥ ደህንነት ሚኒስትርን ያማከረና ውሳኔም የተሰጠበት አይደለም ብለዋል። ጆን ማኬንና ሊንሲ ግራሃም የተጣደፈ ህግ በማለት ውጤቱም ከባድ ችግር እንደሚያመጣ አስረግጠው ተናግረዋል። ራርጋቢናቪኤሽ ጋቢናላሻንላሻላናናላሻን ወደ ተከታዩ ዘገባችን ስናልፍ አዲስ አበባ ይሆናል የምናቁመው። ቂሊንጦ ማረሚያ ቤትን በማቃጠል አንድ መቶ ሀያ አንድ ተጨማሪ እስረኞች ተከሰዋል። ተከሳሾቹ በፌዴራል ፍርድ ቤት ሶስተኛ ወንጀል ችሎት የክሳቸው እየተነበበ ይገኛል። በዛሬው ዕለት ሙሉ የክስ ሂደቱን የመገምገም የተሰማበት ውሳኔ ተካሂዷል። ጽዮን ግርማ ከተከሳሾቹ ውስጥ የሁለቱን ጠበቃ አነጋግራ ተከታዩን ዘግባለች። ከተከሳሾች ውስጥ የሁለቱ ጠበቃ የሆኑት አቶ ሰይድ አብደላ በደንበኞቻቸውና በሌሎች ተከሳሾች ላይ የቀረበውን ክስ ለአሜሪካ ድምፅ ያብራራሉ። ከዚህ ቀደም ቂሊንጦ እስር ቤትን በማቃጠል ተጠርጥረው ከታሰሩ 38 እስረኞች በተጨማሪ 121 እስረኞች ተከሰው ዛሬ ፍርድ ቤት ቀርበው ነበር። ተከሳሾቹ የቀረበባቸው ክስ ቂሊንጦ ማረሚያ ቤት በተነሳው ቃጠሎ 23 ሰዎች ላይ ግድያ ፈጽመዋል የሚል ነው። የክሱን ዝርዝር በተመለከተ አቶ ሰይድን ማምሻውን አነጋግሬያቸው ነበር። ክሶችን የያዘ ክስ የተከሰሱት የተከሰሱት በሽብር ሕግ ሳይሆን በመደበኛው የወንጀል ሕግ ነው የተከሰሱት አንደኛ ከአንደኛ እስከ ስምንተኛ ያሉ ክሶች የወንጀል ሕጉን አንቀጽ አምስት መቶ ሰላሳ ዘጠኝ ንዑስ አንቀጽ አንድ ሀ በከባድ ሁኔታ ሰው መግደል ወንጀል ፈጽሟል የተባሉ ወደ አስራ ስምንት ሰዎችን የሚመለከት ክስ ነው። የአገዳደላቸው ሁኔታ በተለያየበት ሁኔታ ላይ ያንን እየገለጸ የተላለፉት አንቀጽ አምስት መቶ ሰላሳ ዘጠኝ ንዑስ አንቀጽ አንድ ሀ ነው እንደሚል የተከሰሱ ሰዎችን ነው የሚመለከተው። ቅሊንጦ ማራቢያ ቤት ውስጥ ያው ሀያ ሶስት ሰዎች ናቸው የሞቱትን ሰዎች ያው ያገዳደሉን ሁኔታ አንዳንዱን እሳት ውስጥ ለመጨመር አንዳንዱን በፌሮ መቀጥቀጥ የሚለው ያገዳደሉ ሁኔታዎችን ያብራራል። እነዚህ ከተከሰ አጠቃላይ ወደ አስራ ስምንት ሰዎች በግድያ ወንጀል ነው የተከሰሱት ተጨማሪም ክስ እንዳለ ሆኖ ማለት ነው። ዘጠነኛ እና አስረኛ የወንጀል ህጉን አንቀጽ አራት መቶ ሲባል አንቀጽ ሁለት ሲላ የተቀመጠውን በመተላለፍ የእስረኞች አመፅ ማድረግ ነው የሚለው በሁለት ግሩፕ ከፍሎ የተሳትፎ ሁኔታቸውን ዘርዝሮ ዘጠነኛና አስረኛ ክስ ላይ ተቀርቧል። በሶስተኛ ደረጃ የቀረበው አንቀጽ ስድስት መቶ ዘጠና ንዑስ አንቀጽ ሶስት ንብረት ማውደም የሚል ነው። ሁሉም ተከሳሾች በወደመው ንብረት ላይ በተከስ በታሳሪው ንብረት ሆነ በመንግስት ንብረት ላይ ወደ አስራ አምስት ሚሊዮን ብር የሚገመት ንብረት አውድመዋል በሚል ነው በሶስት የተለያዩ አንቀጾችና የተለያዩ አስራ አንድ ክሶች Então não sei o trabalho. አቶ ሰይድ ጨምረው እንደተናገሩት ተከሳሾቹ በርካታ ስለሆኑ የክስ መነበብ ሂደቱ ረጅም ጊዜ መውሰዱን ነው። በዚህ ችሎት ላይ በዛሬው ዕለት በችሎት ከተገኙት ቤተሰቦች መካከል አንዷ ማንነቷን እንዳንገልጽ ጠይቃ ያየሁት ነው ያለችውን ነግራናለች። ድምጿን እንድንቀይረውም በጠየቀችን መሰረት ቀይረነዋል። ችሎት ያው መቶ ሀያ አንድ ተከሳሾች ተብለው በሶስት መኪና ገቡ። በር ጀምሮ ግርግር ነበር። ውስጥ እንደገቡ ዳኞች ሊገቡ ነው ተብሎ ተነስ ተባሉ ተከሳሾች። ከዚያም ዳኞች ልክ ሲገቡ ያው ተከሳ ቆሻሻዎች ቆሙ። ከዛ ዳኛው ሲቀመጥ ተቀመጡ ሲባሉ እነሱ ግን እዛው እንደቆሙ አንቀመጥም ብለው አስራ አምስት ደቂቃ የህሊና ጸሎት ብለው ከመካከላቸው አንደኛው ይህን ድምፅ አሰማ። ሁሉም አንገታቸውን አቀርቅረው ጸሎት ጀመሩ። ከዚያም ዳኛው ስነ ስርአት፣ ይሄ ጸሎት ቦታ አይደለም ስነ ስርአት ቁጭ በሉ ምናምን ቤት ማናቸውም ሊሰሙት አልቻሉ። ከዚያም ያው የህሊና ፀሎታቸውን እንደጨረሱ ጸሎቱ አብቅቷል አለ አንደኛው። ቁጭ አሉ ማለት ነው ከዚያም ዳኞች በጣም ተበሳጭተው ይሄንን እያዘዛችሁ ያላችሁት ተነሷል እና አንድ አራት ልጆችን ከመካከላቸው አስነሱ። አንድ አራት ልጆችን ከመካከላቸው ሲያስነሱ ሁሉም ቆሙ በአንድ ላይ መቶ ሀያ አንዱ ማለት ነው። ከዚያም ቁጭ በል እኮ ነው የምላችሁ ብሎ በጣም ዳኞቹ ጮኸ ተናገሩ። እነሱ ግን እስካሁንም አንድ ላይ ነው ያለን። የተከሰስነውም አንድ ላይ ነው። ምንም ብቻችን ያደረጉት ነገር የለም። እኛ መቅጣት ስትፈልጉ እስካሁንም እየቀጣችን ያላችን አንድ ላይ ነው። አሁንም ቅጡን እዚሁ አንድ ላይ ብለው በአንድ ላይ ድምጽ አሰሙ ማለት ነው። በዚህ ሁኔታ ችሎቱ መቀጠል እንዳልቻልና መረባበሽ እንደተከሰተ ገልጻ፣ ችሎቱን ያሰየሙት ዳኞች የፍርድ ሂደቱን በስነ ስርዓት ለመምራት አንድ በአንድ ስም እየተጠራ በጠበቃ መወከል የሚችሉና የማይችሉትን መጠየቅ ጀመሩ ትላለች። ተከሳሾችን ወክሎ የመጡት የተወሰኑ ጠበቆች ነበሩ። እነዚያ ጠበቆች የራሳቸውን ተከሳሾች፣ ደንበኞቻቸውን ሊያስመዘግቡ ሲሉ እኛን አይወክለንም በሚል ተከሳሾች ቅሬታ አሰሙ ማለት ነው። ከዚያም ያው እነሱ ቅሬታ ሲያሰሙ፣ እሺ ማን ነው ጠበቃ ታቆሙ? ወይስ ምንድን ነው ሀሳባቸው የሚል ጥያቄ ዳኞች ሲጠይቁ፣ እኛ ጠበቆቻችን እግዚአብሔር ነው ጠበቃችን፣ ገብርኤል ነው እያሉ አንድ በአንድ እየተነሱ መናገር ጀመሩ። ከዛም ዳኞች በመገረም ገብርኤል ማለት እዚህ ውስጥ አለ ሲሉ፣ አይ ገብርኤል ማለት ጌታ ነው፣ ጠበቃችን ጌታ ነው እያሉ ማሰማት ጀመሩ ማለት ነው። በዚህ ሁኔታ ችሎቱ ምንም በስርዓት መሄድ አልቻለም። ተከሳሾችም በጣም ብሶታቸውን ተናገሩ። እኛ ከዚህ ቀደም እዚህ ችሎት ላይ አንድ ይቀርበናል፣ በግፍ ነው ታስረን እዚህ የመጣ ነው፣ የግፍ ግፍ እስረኞች ነን፣ እንዲሁም ደግሞ በጣም ብዙ በደል ደርሶብናል፣ ሻውሮ ቤት በነበርንበት ጊዜ እስከማናስ ድረስ እንደው በቃ አሁን እዚህ ባለንበት ሁኔታ ላይ ገራሾቻችንም ጭምር ነው እዚህ አጅበውን የመጡት። አሁንም እዚህም ከዚህ ፍትህ እንጠብቃለን ብለን የሚመጣ እዚህም ግን እየተረገጥን ያለን የሚል ድምፅ አሰሙ። በር የነበረው ሁኔታ በጣም ያሳዝን ነበረ። እጅግ ልብ የሚነካ ነበረ። ተራ በተራ ለመናገር እጅ ቢያነሱ ፈቃደኛ አይደለሁም፣ ለማንም ተራ አልሰጥም፣ ፈቃደኛ አይደለሁም ቢልም እነሱ ግን እየተነሱ በቃ ብሶታቸውን በጣም ሲናገሩ ነበር። በዚህ ሁኔታ ዳኛውም ዳኞችም እነሱን መስማት አልፈለጉም። ተከሳሾችም ብሶታቸውን እየተነሱ እየተነሱ ሲናገሩ መሀከል ላይ በጣም ተበጠበጠ። በቃ በአንድ ድምፅ እየተነሱ መናገር ሲጀምሩ ችሎት ሲል የሆነ ምልክት ነገር ይመስለኛል ሰጠ። ወደ ውጭም ተራንትን አስከባሪዎች እንዲገቡ ማለት ነው። ከዚያም በዚያ መካከል እኛ ያው በጣም በሚያስደነግጥ ሁኔታ በላንድ ክሩዘር የነበሩ ፌዴራሎች ዱላ፣ ረዣዥም ዱላ የያዙ ፌዴራሎች እየሮጡ እየሮጡ ወደ ችሎቱ ገቡ። ይሄንን ሲያዩ ደግሞ የባስ ተረበሹ። አንደኛው ተነሳ። ና ይኸው እዛ ሲገርፈን፣ እዛ ሲያሰቃየን የነበረ እዚህ ይገርፈን መጥቷል። ናግደለን እዚያ እንገረፍም፣ በጥይት ይግደለን እያሉ በጣም መጮክ ጀመሩ። በመጨረሻም ዳኞቹ ችሎቱን በዚህ ሁኔታ መምራት አስቸጋሪ ስለሚሆን ተከሳሾቹ ተረጋግተው ወደ ችሎት እንዲመጡ መክረው መዝገቡን ለመጋቢት አራት ሁለት ሺ ዘጠኝ ቀጥረውታል ብላናለች። ባለፈው ሳምንት በአዲግራት ዩኒቨርሲቲ አንድ ተማሪ ሕይወቱን ማለፉን ተከትሎ ተማሪዎች የውሃ አቅርቦት መጓደልን በመቃወም በዩኒቨርሲቲው ንብረት ላይ ከባድ ጉዳት ማድረሳቸው ተማሪዎች፣ መምህራንና ሰራተኞች ለአሜሪካ ድምጽ ገልጸዋል። ዘጋቢያችን ግርማይ ገብሩ የሚመለከታቸውን የዩኒቨርሲቲው የበላይ ኃላፊዎችን ለማነጋገር ጥረት አድርጎ ነበር። ስልካቸውን ግን ሊያነሱ አልቻሉም። ግርማይ ከዩኒቨርስቲው ተማሪዎች መምህራንና ሰራተኞች ያገኘውን መረጃ በመያዝ በተጨማሪም የዩኒቨርስቲው የተማሪዎች ሕብረት ፕሬዚዳንት የሆነችውን ተማሪ ፍሬሃት መረሳን በማነጋገር የሚከተለውን አጭር ዘገባ ልኳል። በአዲግራት ዩኒቨርስቲ አንዳንድ ተማሪዎች ያነሱት ጥያቄ በዋነኝነት ከመጠጥ ውሃ አቅርቦት ጋር እንደሚያያዝ ተማሪዎች መምህራንና ሰራተኞች ይናገራሉ። ባለፈው ሳምንት ተማሪዎቹ በቀሰቀሱት አመፅም በዩኒቨርስቲው ንብረት ላይ ከባድ ጉዳት ማድረሳቸው ተገልጿል። በተለይ የመጠጥ ውሃ ችግር ካለፉት አምስትና ስድስት ወራት ወዲህ እየባሰ መምጣቱን ስማቸውን መጥቀስ ያልፈለጉት የዩኒቨርስቲው ሰራተኞች ይናገራሉ። ጉዳዩ በግምገማ ላይ መቅረቡን ገልጸው ቢሆንም በተገመገሙት የአመራር አባላት ላይ እርምጃ እንዳልተወሰደ ገልጸውልኛል። ይህ በእንዲህ እንዳለም የባዮኬሚካል ተማሪ መሞት በሚመለከት ተማሪዎቹ ካነሱት ጥያቄ ጋር ተያያዥነት እንደሌለውና ተማሪው በሕመም ምክንያት መሞቱን ምንጮቹ ገልጸውልኛል። በዩኒቨርስቲው ተፈጽሟል ስለተባለው ተቃውሞ በሚመለከት የዩኒቨርስቲው የአመራር አካላትን ለማነጋገር በተደጋጋሚ ስልክ ደውዬ ላገኛቸው አልቻልኩም። የዩኒቨርስቲው ፕሬዝዳንት ዶክተር ዛይድ ነጋሽ፣ ምክትላቸው ዶክተር አለም መብራቱ ለተደጋጋሚ ስልክ ጥሪና የጽሑፍ መልእክት መልስ ሊሰጡ አልቻሉም። የዩኒቨርስቲው የህዝብ ግንኙነት ኃላፊ አቶ ዮሐንስ ስልክ ደውዬ ስለ ጉዳዩ ጠየቂያቸው፣ ተቀጣጥረን እሳቸውን በተመሳሳይ ስልካቸውን ሊያነሱ አልቻሉም። ከዚህም በመነሳት የዩኒቨርስቲው የተማሪዎች ህብረት ፕሬዝዳንት ተማሪት ፍሬያት መረሳን አነጋግሬ ያለሁ በእርግጥ የሞተ ተማሪ አለን ሆኖም ግን የሞተው ተማሪ ከነሳው ችግር ጋር በተያያዘ አይደለም። ተማሪው እንደ ታመመ ተደውሎልን ወደ ዶርም ሂደን በአምቡላንስ ነው ወደ ሆስፒታል የወሰድ ነው። ከዛ በፊትም ይታመም እንደነበረ ብዙ ችግር እንደነበረበት ክላስም እንደማይገባ ነው ክላሱ ተማሪዎችና የዶርሙ ተማሪዎች የነገሩ። ባስቸኳይ ወደ ሐኪም ቤት ይዘን ነው ይሄደናል። ሆኖም ግን ብዙ ሊተርፍ አልቻለም። ከዛ በኋላ ማኔጅመንቱም እዛ ተገኝቶ የተማሪዎች ህብረትም አባላት ነበሩ። አንድ ተማሪ ፈተና ሰአት ላይ ነን አሁን እንዳጋጣሚው ነው ፈተና የሌለው ተማሪ የህብረቱ አባል ነበረን ከሱ ጋር እያይዘን ወዳገቤ ሸኝተናል። ምንድነው ያደረጉት ተማሪዎቹ? ተማሪዎቹ ትንሽ ብዛት ነበራቸው። የሆነ በውሃ ችግር ምክንያት ጥያቄ አንስተው ነበር እና ጥያቄ ወዳልተፈለገ ነገር ነው ያመራው። ኦልሬዲ ግን የዩኒቨርሲቲ ማኔጅመንትና እዛ ያሉ አካላት ተገኝተው ነገሩ እንዲረጋጋ ተደርጓል። በዩኒቨርሲቲ ውስጥ ግን የመጠጥ ውሃ ችግር አለ። ከዚህ በፊት የመጠጥ ውሃ ችግር ነበረን ሮም ተደርጎ ውሀ በአግባቡ እንድናገኝ ተደርጎ ነበር። አንዳንድ ጊዜ ደግሞ የውሃ ማቋረጥ ችግር ያጋጥማል። በዩኒቨርሲቲው ንብረት ላይ የደረሰው ጉዳት ምን ይመስላል? በዩኒቨርሲቲው ላይ እንደነበረው በጣም መጥፎ ነገር ይፈጠር ነበር ግን ማኔጅ መደረግ ስለተቻለ ካፌዎቹ በራቸው ይሄ መስታወታቸው አንዳንድ ካፌዎች ተሰብረዋል። ቤተ መጽሐፍት ደግሞ አንድ ቤተ መጽሐፍትን ደግሞ የሆነ ትንሽ ጉዳት ደርሶበታል። በተፈጠረው ችግር ከአዲግራት ዩኒቨርሲቲ ተማሪዎች የታሰሩ ተማሪዎች እንዳሉም ይገለጻል። ስለዚህ ምንት ያለሽ የታሰሩ ተማሪዎች ላይ አሁን እሱ ኢንፎርሜሽን የለንም። የታሰሩ ያሉ ግን አይመስለንም። እንደኛ እንደ ህብረቱ ተማሪ ታስሯል ብለን አናምንም። ቢታሰር ኑሮ ያኔ ተይዘው ነበር የሚሄዱት ተማሪ አረጋግተን ነው ወደ የዶርሙ የገባው። አሁን ሁኔታው በምን ደረጃ ላይ ይገኛል? አሁን ሰላማዊ የመማር ማስተማር ሁኔታው እንደቀጠለ ነው። ፈተናም በስነ ስርዓቱ ተማሪ እየተፈተነ ነው ያለ። የተማሪዎች ህብረት ሰብሳቢ ፍሬያት መረሳ፣ በጣም ነው ማመሰግንሽ ለአሜሪካ ድምፅ ግርማይ ገብሩ ከመቀለም አሁንም የምንቆየው እዚያው ትግራይ ክልል ውስጥ ይሆናል። በውቅሮ ከተማ ከ15 ዓመታት በፊት አንድ አባት ሁለት ልጆቹን ደፍረዋል። ይህንን ታሪክ ደግሞ የሚያሳይ መጽሐፍ ተጽፏል። ዳናይትና ሄለን ይባላሉ። ህጻናት እያሉ ነበር እናታቸው በሞት እናታቸውም በሞት የተነጠቁት በ10 ዓመቷ የተደፈረችው ዳናይት በ12 ዓመቷ በተደረገላት ምርመራ በጥቃቱ ምክንያት ኤች አይ ቪ ቫይረስ ተገኝቶባታል። ላለፉት 15 ዓመታት ያህል በምስቅልቅል ህይወት ነው ያሳለፈችው። ዳናይት አሁን ሴት ልጅ ወልዳለች። ልጇ ከቫይረሱ ነፃ ናት። አባቷ ከ14 ዓመታት በፊት በዋስ እንደተለቀቀ ከዛም በኋላ አክስቷ ታንቆ መሞቱ እንደነገረቻቸው ቢሆንም ግን አሁን ድረስ ዳናይት የአባቷ ጉዳይ መቋጫ እንዳልተደረገለት በጽኑ ታምናለች። ከ14 ዓመታት ያህል ከጸረ ኤች አይቪ ኤድስ መድኃኒት ብትጠቀምም መድኃኒቱ ስለሚከብዳት ጭንቅላቷን እየታመመች በኃይል በመሀል ደግሞ እንደምታቋርጠው እየገለጸች ነው። ግርማይ ገብሩ በዚህ ሳምንት የተመረቀውን መጽሐፍ አስመልክቶ ዘገባ ልኮልናል። በዚህ ታሪክ በወይኒ አብርሃ ነው ተጽፎ ለንባብ የበቃው። ወይኒ ካሁን በፊትም መጽሐፈ ወይኒ የተሰኘ የወግ መጽሐፍ ለንባብ ማብቃቷ ይታወሳል። ከግርማይ ጋር ወዳደረጉ ቆይታ እንለፍ። በትግራይ ክልል ወቅሮ ከተማ ውስጥ ከ15 ዓመታት በፊት የተፈጸመ የአንዲት ሴት ልጅ ታሪክ በቅርቡ በመጽሐፍ መልኩ ታትሞ ለህብረተሰብ ቀርቧል። ልጅቷ ዳናይት ዘመንፈስ ትባላለች። ዳናይት ከ15 ዓመታት በፊት ገና የ10 ዓመት ህፃን ልጅ እያለች በወላጅ አባቷ እንደተደፈረች፣ ከዛም ሌላ ተደራራቢ ችግሮች እንደደረሱባት መጽሐፉ ያትታል። ዳናይት ቤት መጥተን ነው አሁን እያወራን ያለ ነው። ዳናይት እንዴት ነሽ? ደህና ነሽ? ደህና ነሽ? እግዚአብሔር ይመስገን። ከአባትሽ ጋር ነበር የምትኖሪው? ወላጅናትሽስ? በህጻኔ ነው የመታቸው። ስንት እህቶች አሉሽ? ሁለት። እና አንቺን ብቻ ሳይሆን ሌላኛዋ እህትሽንም እንደ ደፈሯት ነው ታሪኩ የሚያትተው? አዎ፣ ትልቅ እህት የነበረች እሷም ተደፍራለች። ኤች አይቪ ፖዘቲቭ መሆንሽ መቼ ነው ያወቅሽው? አስራ ሁለት ዓመት እያለሁ አሁን ደግሞ መክሊት ያልሻት ህጻን ልጅ ወልደሻል። የስንት ወር ህጻን ልጅ ናት? አንድ አመት ከአራት ወር እሷ ከቫይረሱ ነጻ ናት? አዎ ነጻ ናት። አንቺስ መድኃኒቱን ትጠቀሚያለሽ? አዎ ትጠቀማለ። ወይኔ አብርሃ መጽሐፉ በሚመለከት እስክ ትንሽ ጫዎች ከዳናይት ጋር ከስምንት ወር በፊት ነው የምንተዋወቀው። በአንድ የእሷም ጓደኛ ነው ለእኔ ደግሞ አብሮ አደጌ ነው። በእሱ ምክንያት ነው የተዋወቅነው። ታሪኩን ከዚህ በፊት በወሬ ደረጃ አውቀዋለሁ ግን እውነት አይመስልም አንዳንዴ እንደዚህ አይነት ታሪክ ስትሰማና ለእኔም ከባድ ነበር ለማመን ከዛ ዳናይትን ሳገኛት ግን በጣም ነበር ያዘንኩት ታሪኩ ከእሷ ከራሷ አንደበት ስሰማ በጣም አሳዛኝ ነበር ዳናይት የአስር አመት ህፃን እያለች በወላጅ አባቷን የተደፈረችው ለዛውም ለአንድ አመት ከስድስት ወር ያህል በዛ ምክንያቱም ኤች አይ ቪ ፖዚቲቭ ሆናለች ከዛም በኋላ ያሳለፈች ህይወት በጣም ከባድ ነው። ብዙ ችግር፣ ብዙ ፈተናዎችን አልፋለች። እና ታሪኩን ስሰማው ለመጽሐፍም ሳስብ በጣም በጣም ከባድ ነበር። እንደዛም ሆኖ ግን መጽሐፉ ተትሞ አሁን ገበያ ላይ ውሏል። ዳናይት፣ አባትሽ አንቺን ሲደፍሩ ለማምለጥ አልሞክርሽም ወይ? ለአካባቢው ማህበረሰብ ወይ ለቤተሰብ ለመንገር አልሞከርሽም? አልሞከርኩም ምክንያቱም የአባቴ ሚስትና እህቴ ስለነበሩ ያስፈራሩኛል ከቤት መውጣት አይፈቀደኝም። ወንጀል እንዲፈጸም ያደረጉ ደግሞ እህቴና የአባቴ ሚስት ናት። መምለጥ አልችልም ነበር፣ ህጻን ነኝ፣ በጣም ፈራለ። እና አባትሽ የሚገባቸውን ፍርድ አግኝተዋል? አላገኝም። በውሀስ ነው የሄደው፣ ራሳቸውን አንቀው እንደገደሉ መጽሐፉ ይገልጻል። አሁ እንደዛ ነው የተባል ነው። እሱ ብቻ ነው የምናውቀው፣ ሌላ አባታችን ነገር አናውቅም። ማን ነው አንችን የሚረዳሽ? ማለት እንዴት ነው የምትኖሪ? የእርጋ ነው የሚረዳኝ የእርጋ ግልጽ የእርጋ ግብር እግዚአብሔር ኦሳ እስ ነው ያሳደገኝ ስኖ ነው ከጎኝ የሚኖሩ የሚለው በአሁኑ ደግሞ ወይን ከጎኝ፣ ከኛ ሆና ለልጇ የሚያስፈልግ ነገር ና ለእኔ የሚያስፈልግ ነገር ሁሉ ነገር ትረዳናለች። አሁን ጤንነትሽ በምን ሁኔታ ላይ ይገኛል? ደህና ነኝ፣ ደህና ነኝ። በእርግጥ ብዙ ነገር ያመኛል፣ እንደ ዶሮ አይደለም፣ እየደከምኩ ነው። ቢሆንም ግን ተመስገን፣ ደህና ነኝ። መድኃኒቱ በአግባብ እየወሰድሽ ነው? እየተጠቀምሽ ነው? አዎ እየወሰድኩኝ ግን መድኃኒቱ ችግር አለበት። ለእኛው የሚሆን አይደለም። በጣም ከባድ ነው። ብዙ በሽታ አለው የራሱ። ወይንና ዳናይት በተመሳሳይ የእድሜ ክልል ውስጥ ነው ያላችሁት። ወይኒ ታሪካዊ አጋጣሚ ሆነው ይህንን ታሪክ ለመጻፍ እድሉን ስላገኘሽ ሁኔታው እንዴት ነው ያየሽው? መጽሐፍ ስጽፍ አሁን ሁለተኛ መጽሐፌ ነው እውነት ለመናገር በሕይወቴ ለመጀመሪያ ጊዜ ቁም ነገር የሰራው መስሎ ነው የተሰማኝ። ምክንያቱም አምናለሁ አለው የእኛ ሕዝብ ሩሩ ነው እና የዳናይትን ታሪክ ሰምቶ ዝም አይልም። ይህ መጽሐፍ ለብዙ ሰው እንዲደርስ እናደርጋለን። ዳናይት ትታገዛለች ብዬ አምናለሁ። ምክንያቱም አሁን ያለችበት ሁኔታ በጣም ጥሩ አይደለም። ታማለች፣ ኑሮዋም በጣም የተጎሳቆለ ነው። ሕፃን ልጅ አለቻት እና ዳናይት ትታገዛለች ብዬ አስባለሁ። ይህን ስራ ስሰራ በጣም ደስ ብሎኝ የሰራሁት ዳናይት፣ የልጅሽ አባት ያግዝሻል? አያግዝኝ። የት ነው ያለው? አዲስ አበባ። አትገናኙ? አንገናኝ። ልጁ መሆኑ ሰው እንዲያውቅ አይፈልግም፣ ለዛ ወደ አዲስ አበባ ይሄዳል። አሁን ይህንን የአንቺ ታሪክ በመጽሐፍ መልኩ ለህዝቡ መቅረቡ እንዳንች ላሉ ሴቶች ምን አይነት ትምህርት ይሰጣል ብለሽ ታምኛለሽ? ጠንካራ እንዲሆኑና በራሳቸው እንዲተማመኑ የሰው ወሬ መስማት እንደሌለባቸው? እና መጽሐፉ ደግሞ ፍትህ እንደሆነ ነው የማያምነው። ፍትህ እንደምናገኝ አውቃለሁ እንደዚህ የተጎዳኑ ሴቶች ማለት ነው። ታሪኩ መጽሐፍ ውስጥ ከመስፈሩ በፊትና በኋላ በአንቺ ውስጥ ምንድን ነው የተፈጠረ ነገር? መጽሐፍ ብዙ ነገር የደበቅኩትን ነገር ስለወጣ በጣም ደስ ብሎኛል። ከዛ በላይ ደግሞ መንግስትም ስለ አባቴ እንዲያጣሩልኝ ይፈልጋለሁ። የት እንዳለና ለምን ውሃስ እንደተጠየቀ ማለት ዳናይትን ለመርዳትም ይሁን ለማበረታታት እንዴት ነው እየታሰበ ያለው? እኔ ያሰብኩት ነገር ጊዜያዊ መፍትሄ ነው። ብያመንኩበት ነገር ምንድን ነው መጽሐፉ ተሽጦ ሀምሳ ፐርሰንት ከመጽሐፉ ሽያጭ የተገኘውን ገቢ ለዳናይት እንድንሰጣት ነው። ጊዜያዊ መፍትሄ ነው ይሄ፣ ምክንያቱም ያለችበት ሁኔታ እንደምታየው ጥሩ አይደለምና ከዛ በላይ ግን የሚያግዟት ሰዎች እንደሚገኙ ነው ማምነው። መጽሐፉ ላይ የዳናይት ስም ስልክ ቁጥርና የባንክ ቁጥሯ አለ፣ ሰፍሯል እዛ። ዳናይትን በስልክ ማግኘት ይችላሉ። የቻሉትን ያህል ደግሞ ወደ አካውንቷ ቢያስገቡ ዳናይትን ማገዝ ይችላሉ። ደውለው አይዞች በርቺ ቢሏትም አንድ ነገር ነው እና ዳናይት በዚህ ሰአት ሰው ያስፈልጋታል። መድኃኒት ስለ መድኃኒት ብዙ ማውራት አልፈልግ ምክንያቱም ግዴታ ስለሆነብኝ ነው። መድኃኒት ሞጠው እንጂ አልወደውም። ያንን መድኃኒት ስጠቀም በሽተኛ እንደሆን እኮ ይሰማኛል። ካልወሰሽው እንዴት ነው እመኖር ምችው? መድኃኒት መዋጥ የጀምር ሁለት ዓመት ነው ያደረጉት። ተጠቅሜ አላቅም ምንም ሁኝም አላቅም። አሁን ግን ልጄን ማሳደግ ስላለብኝ በደንብ መጠቀም አለብኝ። ብዙ ነገር ይሰማኛል። የሆነ ጭንቀት ነገር ጭንቅላቴን ያመኛል እና ድካም፣ ምግብም አልበላም። ብዙ ነገር ይጎዳኛል። ዳና ይዘን መንፈስ፣ እንዲሁም ወይኔ አብርሃ በጣም ነው የማመሰግናችሁ። እግዚአብሔር ይስጥልኝ። እናመሰግናለን። እኔም በጣም ነው የማመሰግነው። እንዳባይ ጅረት እናት ራራ እናት ራራ ፈሰሰች እንደ ውሃ፣ እንደ አባይ ጅረት፣ ገና በማለዳ ገና በጠዋት

እናት ፈሰሰች እንደውሃ፣ እንደ አባይ ጅረት ገና በጠዋቱ። መቼም በጣም የሚያሳዝን ታሪክ ነው የሰማ ነው የዳናዊት ታሪክ እንግዲህ አስተያየቶቻችሁን እስኪ ላኩልን በዚህ ጉዳይ ፌስቡክ ላይ አት ቪኦ አማሀሪክ እንደዚሁ በሀሽታግ ጋቢና ቪ ወይም በመጠቀም በትዊተር መልእክቶቻቸውን አድርሱን። እንግዲህ የዛሬው የጋቢና ፕሮግራማችን በዚሁ ወደ መጠናቀቁ ነው ሄኖክ። አዎ ሙዚቃ በመምረጥ እንደዚሁም ዝግጅታችንን በመምራት የተባበረን ሞክቤል ያበሮ ነው፣ እናመሰግናለን። አብረናቸው ያመሸኑ ሄኖክ ሰማ ጊዜር ና እኔም መስታወት አራጋው ነበር። ጉዟቸው የሰመረ ይሁን እያል እንሰናበታለን። መልካም ምሽት። በነገውቅዞ እንገናኛለን።